የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከሚሶስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። እሁድ ታህሳስ 19 2012 እንደ አውሮፓውያኑ ቀመር ታህሳስ 29 2019። በዓሉን ለምታከብሩ አድማጮቻችን እንኳን ለአዲሱ ዓመት 2020 በሰላም አደረሳችሁ። ጤና ስጥልን። ክቡራትና ክቡራን የራዲዮ መጽሔት ታዳሚዎች፣ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ከአቀናባሪ ደሳሌ መኮንን ጋር የአዲሱን ዓመት ለዛዎች ለቅምሻ ይዘናል። እንዲህ እንዳሁኑ እንግዳም ቤተኛ የሚሆነ ሲገጥም የሚሰማ ስሜት ነው። ግን ግን እንዴት ባንዴ እንግዳም ቤተኛ መሆን ይቻላል? ለሁሉም ቆየት ብሎ የሚገለጥ ነገር ነው። እርግጥ ነው ከሦስት አስርታት በላይ የምታውቁት ድምፅ ነው። እንኳን ለአዲሱ ዓመት በሰላም አደራሳችሁ። አሁን አንዳንድ አድማጮቻችን ሰዓት ገምቱ እንዳልቀራችሁት፣ ዛሬ በጡረታ ላይ የሚገኘው የቀድሞ የአሜሪካ ድምፅ አቀናባሪ ከዚያም ቀደም ሲል እዚሁ አሜሪካ ድምፅ የእንግሊዝኛው ክፍል በስፖርት ፕሮግራም አዘጋጅነትም አገልግሏል። ለአብዛኞቹ የዚህ ፕሮግራም ታዳሚዎች ጡረታ እስከወጣበት ካለፉት ጥቂት ዓመታት ድረስ በድንቅ አቀናባሪነት በሠራበት የራዲዮ መጽሔት ይበልጥ ይታወቃል። የዛሬው ድምፃዊ የቀድሞ አቀናባሪያችን ቴሌላይም ባክ ቆየት ብለን ከዜማዎቹ ጥቂት እንሰማለን። ሌላ ድምጻዊ እንግዳም አለችን። በኖቤል የሰላም ሽልማት መድረክ የተጫወተችውን ዜማ መነሻ በማድረግ ከወጣቷ ድምጻዊት ብሩክታዊ ጌታሁን በኤቲጂ ጋር ለጀመርነው ወግም በተያዘላት ቀጠሮ ተመልሳለች። ስለ ሙያና ስለ ስብዕናው ማንነት የሙያ አጋሮቹና የጥበብ አድናቂዎቹ ላከበሩት መራሄ ጥበብ ታደሰ ወርቁ በተሰናዳው የዋሽንግተን ዲሲው የክብር ቀን መነሻነትም ለተጀመረው ሌላ ወግ አራቱ ከያንያን ተመልሰዋል። ጤና ስጥልን ክቡራትና ክቡራን የራዲዮ መጽሔት ታዳሚዎች። አዎን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው ሰዓቱ። ከሰዓቱ ያለም ዜና በኋላ እመለሳለሁ። ጠብቆን። ጤና ይስጥልኝ፣ ክቡራትና ክቡራን አድማጮች። እንደምናመሻችሁ ዜናውን የማሰማችሁ ሶሎሞን አባተ ነኝ። ቴክኒሽያኑ ጆና ከሚንግስ በስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። ሕገወጥ ነው ያለውን ብልጽግና ፓርቲን እንደሚታገል ህወሀት አስታወቀ። ፓርቲው ለሁለት ቀናት ያካሄደውን ህዝባዊ ጉባኤ ዛሬ ማምሻው ላይ ሲያበቃ ባወጣው የአቋም መግለጫ የውህደትን ሀሳብ እንደማይቀበል አረጋግጧል። ሙሉጌታ አጽብሃ ከመቀሌ ተጨማሪ ይዟል። በህዝባዊ ወያነ ሐርነት ትግራይ የተዘጋጀ መስመራችን አጽንተን ለመመከት በሚል መሪ ሐሳብ ከመላ የትግራይና ከሌሎች የኢትዮጵያ አካባቢ የተወከሉ የህብረተሰብ ክፍሎች የተሳተፉበት ህዝባዊ ጉባኤ ዛሬ ማምሻውን ተጠናቋል። በዚህ ለሁለት ቀን የተካሄደው ህዝባዊ ጉባኤ ከ1500 በላይ ሰዎች የተሳተፉበት ሲሆን ተሳታፊዎቹ ባለ ዘጠኝ ነጥብ የአቋም መግለጫ በስብሰባቸው መጨረሻ አውጥተዋል። ተሳታፊዎች ባወጡት መግለጫ በኢትዮጵያ በአሁኑ ጊዜ የሰላም እጦት እንዳለና ዜጎች በስጋት እየኖሩ ናቸው ብለዋል። ሀገሪቱ በዚህ ሁኔታ ላይ ያለች በህዝብ ድምፅ የተመረጠ ኃላፊነት የተሰጠው ፓርቲ በማፍረስ አዲስ ህገ ወጥ ብለው የጠሩት ፓርቲ ተመስርተዋል በማለት አስታውቀዋል። የህዝባዊ ወያነ ሓርነት ትግራይ ስራ አስፈጻሚና ማዕከላዊ ኮሚቴ ወደ ብልጽግና ፓርቲ ላለመግባት ያሳለፉ ውሳኔ እንደሚደግፉትና አዲሱ ውህድ ፓርቲ ጸረ ጥቅማችንን የቆመ ነው በማለት እንታገለዋለን ብለዋል። ማዕከላዊ ኮሚቴ ሎምውን ካብ ህዝባዊ መትከሉ ፈታ እንተይበለ እቲ ስልጣን ዝተቆፃፀረ ጥገኛ ሓይሊ የህወሓት ማእከላይ ኮሚቴ ዛሬም በህዝባዊ አቋሙ ጸንቶ ስልጣን ተቆጣጥሮ ባለው ጥገኛ ኃይል የተመሰረተ አዲስ ፓርቲ አልቀላቀልም ህወሓትንም አላፈርስም በማለት የያዘው አቋም ያሳለፈው ውሳኔ የሀገራችን ህግ የድርጅታችን ህወሀት ህገ ደንብ የተከተለ ምክንያታዊና ህጋዊ በመሆኑ በአንጻሩ ደግሞ በመደመር ስም የተመሰረተው ብልጽግና የተባለ ፓርቲ ጥቅማችንን የሚጻረር በብዙሀነት የተመሰረተ ህገ መንግስታዊ ፌዴራላዊ ዲሞክራሲያዊ ስርዓታችን አፍርሶ በመልክዓ ምድራዊ የተመሰረተ አህዳዊ የአገዛዝ ስርዓት ለመመለስ ከመጣ ኋላቀር አስተሳሰብ ጋር እስከ መጨረሻ እንታገለዋለን። ይህም የድርጅታችን ውሳኔ መሆኑን በማመን ተግባራዊ ለማድረግም ወስነናል ነው ያሉት። ህወሓት ማፍረስ ስልጣን ያለው የትግራይ ህዝብ ነው በማለት የተወሰደውም እርምጃ እናደንቃለን ብለዋል። የህወሓት መሪዎች የትግራይ ህዝብ ተላላኪ ናቸው ብሎ የገለጸው መግለጫው በዚህ ውህደት የትግራይ ህዝብ ያለ አመራር ለማስቀረት የተደረገ ሴራ ነው ብለውታል። ተሳታፊዎቹ ለኢትዮጵያ ብሔር ብሔረሰቦችና ህዝቦች ብለው ባስተላለፉት መልእክትም በህዝብ የተመረጠ እስከ 2012 የመንግስት ስልጣን ሙዚቃን እንዲዝ ህጋዊ ቅቡልነት ያለው መንግስት እያለ የተመሰረተ አዲስ ፓርቲ ህጋዊነት የለውም በማለት እንዲታገሉት ጠርተዋል። ለአሜሪካ ድምፅ ሙሉጌታ አጽብሃም መቀለም አመሰግናለሁ። ሙሉጌታ ወደ ተከታዩ ዘገባ እናልፋለን። ድሬዳዋ ዩኒቨርሲቲ የጥሪ ማስታወቂያ እስኪያወጣ ድረስ መዘጋቱን አስታወቀ። ዩኒቨርሲቲ የተዘጋው ትናንት አንድ ተማሪ ከሞተበት በኋላ መሆኑ ታውቋል። በሌላ በኩል የቁልቢ ገብርኤል ንግሥ በሰላም ከተጠናቀቀ በኋላ በተመላሾች ላይ በደረሰ የመኪና አደጋ ሁለት ሰው መሞቱን ፖሊስ ገልጿል። አዲስ ቸኮል ከድሬዳዋ ዝርዝሩን ይዟል። በትላንትናው ዕለት ከቀኑ ስድስት ሰዓት አካባቢ በዩኒቨርሲቲው ይሁን አለማየሁ የተባለ የባንኪንግና ፋይናንስ ተማሪ ሕይወት ማለፉን ዩኒቨርሲቲው ምሽት ላይ በፌስቡክ ገጹ አስታውቋል። ስለ አሟሟቱ ከዩኒቨርሲቲውም ሆነ ከፖሊስ መረጃ ለማግኘት ያደረግነው ጥረት ባይሳካም የድል ጮራ ሆስፒታሉ ሜዲካል ዳይሬክተር ዶክተር አብዱራህማን አቡበከር እንዲህ ብለዋል። አንድ ሰው ሞቶ መጣ ሳውን ወደ ሚኒክ ሪፈራል ነው የደንብ እንዲጠና ማለት ከዛ ውጭ ሌላ ምግሪት ነው በምን ምክንያት ሊሆን ይችላል ብሎ ይከምታሉ የሞተበት ለዛ ነው ሪፈር ያደረግነው ምክንያቱን ለማወቅ ማለት ስማቸው መጥቀስ ያልፈለጉ ያደረጉ ሌላ የድር ጮራ ሆስፒታል የህክምና ባለሙያ በበኩላቸው ተማሪው ተገፍትሮ ወይም ወድቆ መሞቱን የሚያሳይ ጉዳት ግንባሮ አካባቢ እንደነበር ለቪኤ ተናግረዋል። የተማሪው አስከሬንም በዛሬ ዕለት ከዳግማ የምኒልክ ሆስፒታል ቤተሰቦች ወደሚገኙበት ምዕራብ ወለጋ ጉሊሶ ከተማ የተላከ ሲሆን ይህ ሪፖርት እስከተጠናቀረበት ጊዜ ድረስ ነቀምት የመድረሱን በስፍራ የሚገኘው ሪፖርተራችን አኮር መልክ አስታውቆናል። የድሬዳዋ ዩኒቨርሲቲ ሴኔት የልጁን ህልፈት ተከትሎ ባስተላለፈ ውሳኔ ዩኒቨርሲቲው ከነገ ታህሳስ ሀያ ቀን ጀምሮ ላልተወሰነ ጊዜ ዝግ እንደሚሆንና ለተማሪዎችም ምንም አይነት አገልግሎት እንደማይሰጥ አስታውቀዋል። በሳም ሳምንቱ መጀመሪያ ላይ የሳይንስና ከፍተኛ ትምህርት ሚኒስትር ለሁሉም ዩኒቨርሲቲዎች ባስተላልፈው አቅጣጫ መሰረት ተማሪዎቹ ከንጋቱ 12 ሰዓት በፊትና ከምሽቱ አንድ ሰዓት በኋላ ከግቢ ውጭ እንዳይገኙ እንዲሁም ከአራት ሰዓት በፊት በየዶርማቸው እንዲገቡ አሳስቦ ነበር። የድሬዳዋ ዩኒቨርሲቲም ይህንኑ መመሪያ አስተላልፎ የነበረ ቢሆንም የተማሪን ጉዳት ግን ማስቀረት አልቻለም። የተማሪዎችን መልሶ መቀበያ ጊዜ ወደፊት አሳውቃለሁ ያለው ዩኒቨርሲቲው ተማሪዎችን ወደ የመጡበት አካባቢ ለመመለስ ትራንስፖርት ስለማዘጋጀቱ ግን ያለው ነገር የለም። በሌላ በኩል በምስራቅ ሐረርጌ ዞን ቁልቢ ከተማ የተከበረው አመታዊ የቁልቢ የገብርኤል ንግስ በዓል በሰላም መጠናቀቁን የምስራቅ አድርጌ ፖሊስ አስታውቋል። ይሁንና ከበዓሉ መጠናቀቅ በኋላ ከቁልቤ ገዳም ወደ ሐረር የሚጓዝ የህዝብ ማመላለሻ አነስተኛ አውቶቡስ ወይም ሚኒባስ ቀርሳ ወረዳ ላይ መንገድ ስቶ በደረሰ የትራፊክ አደጋ የሁለት ሰዎች ሕይወት ማለፉንና ሰባቱ ላይ ደግሞ ቀላልና ከባድ ጉዳት መድረሱን ፖሊስ ጨምሮ ገልጿል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አመሰግናለሁ። አዲስ የድሬዳዋ ዩኒቨርሲቲን ሁኔታ አስመልክቶ በቅርብ እየተከታተልን ነው። ክቡራትና ክቡራን አድማጮች ከነገና ከሰሞኑም ዝርዝር ያሉ ዘገባዎችን ሌሎች ተጨማሪ መረጃዎች የያዙ ዘገባዎችን ይዘን እንመለሳለን። ቁጥራቸው ቢያንስ ዘጠና የሚሆን ሰዎች መገደላቸው በተነገረበት የሞቃዲሾ ፍንዳታ በብርቱ ቆስለዋል የተባሉ አስራ ስድስት ሰዎች ዛሬው ወደ ቱርክ ተወስደዋል። በቱርክ የጦር ጄት ለከፍተኛ ሕክምና የተወሰዱት አስራ ስድስት ሰዎች በፍንዳታው ከቆሰሉት አንድ መቶ ሀያ ሰባት ሰዎች መካከል የሚገኙ መሆናቸውን የሶማሊያ የሀገር ውስጥ ደኅንነት ሚኒስትር መሐመድ አቡካር ኢስሎ ድዋሌ ለቪኦኤ ገልጸዋል። ፍንዳታው የደረሰው ትናንት ነበር። በደቡብ የመን የተገንጣዮች የሚሊሽያ ምረቃ ስነ ስርዓት ላይ በተጣለ ሮኬት ጥቃት አስራ አስር የሚሆኑ ሰዎች ተገድለው በአስሮች የሚቆጠሩ ቆስለዋል ተብሏል። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ አሉላ ልመልሳችሁ። እሁድ ታኅሣሥ 19 2012 ታኅሣሥ 29 2019 እንደ አውሮፓውያኑ ዘመን አቆጣጠር በዓሉን ለምታከብሩ አድማጮቻችን ሁለት ቀናት ብቻ ለቀሩት የአውሮፓውያኑ አዲስ ዓመት 2020 በድጋሚ እንኳን በሰላም አደረሳችሁ። ለዕለቱ ከተሰናዱ ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ ያሉላ ከበደ ከአቀናባሪዬ ደሳለኝ መኮንን ጋር ለምሽቱ መስተንግዶ ተሰይመናል። አሁን አሁን በመጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም። ክርስቶስ በልጁ አመካኝተን ቅራቅንቦ ሸቀጥ ነግደን፣ ሸምተን፣ ሸጠን ትርኪ ምርኪ ብዙ ብር አትርፈን ስጦታ ሰጥተናል። ሰጥተን ተቀብለን እንኳን አደረሰ፣ እንኳን አደረሰሽ የምንባባለው ክርስቶስን ሳይሆን ሸቀጥ ለማምለክ ነው የሚል ማስታወሻ በማስቀደም ነው አትወለድ ይቀር በሚል ርዕስ የቋጠሯትን ግጥም ያደረሱን የፈረንሣዩ ቤተኛችን አስራደሩ አትወለድ፣ ይቀር አትወለድ በበረት ኩበት አይሽጠት ሳር ቅጠል ጐዝጕዘህ ይቅር መተኛት ድንጋዩ አይቈርቁርህ መደቡ አይጐርብጥ የከብቶች እስትንፋስ አትሙቅ ይቅርብ መከራዋ ይብዛ አትቸገር ማርያም ዮሴፍም ይረፍ በበረሃ አይድከም የለመነው ሥቃይ መከራችን ላይቀር ክርስቶስ አትምጣ አትወለድ ይቀር። እኛ እንደው አንማር በደል ተስማምቶናል። ነጻነት ተረስቶን ባርነት ለምደናል። በእምነት ተራቁተን በሥጋ በስብሰን በመንፈስ ደህይተን ሕይወት ተጠይፋን በቁማችን ሞተን አጉል አጉል ስንሸት ምናችን ሊለወጥ ምናችን ሊቀየር በክርስቶስ ውልደት አንማርም እኛ ማሰብ ተስኖናል። በደል ጥቃት፣ ለምደን ባሪያዎች ሆነናል። አምላክም አታስብ፣ አትቸገር ይቅር፣ ልጅህን አትላክ ለሥቃይ ወደ ምድር። ለምን ተጸንሶ ለምን ይወለዳል? ለምን በበረት ውስጥ መከራውን ያያል? ያሰብንበት ሳንደርስ ገና ብዙ ርቀት ቀርቶን እያያችሁ ቀናቱን፣ ሳምንቱን፣ ወራቱን ቈጥራችሁ እንኳን አደረሰ እናንተም፣ አትበሉኝ፣ እኔም አልላችሁ። ክርስቶስ አትምጣ፣ አትወለድ፣ ይቅር። አሞት ለሌለው ሰው ብዙም አትቸገር። አንማርም እኛ በደል ተስማምቶናል፣ ጭቆና ተላምደን ባሪያዎች ሆነናል። የተማርነው ትምህርት ደግሞ ደግሞ መግደል፣ ዳግም ሞት መሞት ምናችን ሊለወጥ ምናችን ሊቀየር፣ በክርስቶስ ውልደት አንማርም ከቶ፣ እኛ ደንቁረናል፣ በደል ጥቃት ለምደን ባሪያዎች ሆነናል። ለአምላኬ ስሞታ፣ ለሕዝቤ ወቀሳ፣ ለአገሬ ፍቅር፣ ለራሴ ቁጭት ለወጣቱ ትምህርት ተብላ የተቋጠረች ናት ብለውናል። አስራደው አስራደው እንደ ሁልጊዜውም ታዲያ፣ ከግጥማቸው ጋር አያይዘውም በፕሮግራማችን ላይ የሰነዝሩትን አስተያየት ያዘለች የኢሜል መልእክት የኤሌክትሮኒክ ደብዳቤም ደርሳናለች። ሰላም ወንድም ያሉላ እንደምንሰነበት ሲሉ በሰላምታይ ይንደረድራሉ። አስራደው ከግጥማቸው ጋር አያይዘው ባደረሱን ማስታወሻቸው መግቢያ ኮተት በበዛበት የታህሳስ ወር ሰላምታይ አጭር የሆነበትን ምክንያት በመንደርደሪያው ትረዳዋለህ ካሉ በኋላ ያለፈው የራዲዮ መጽሔት ዝግጅት ሞቅ ያለ ስለነበር እንደ ቤተኝነቴ ይዳብር ብያለሁ። የራዲዮ መጽሔት ዝግጅት እርካታን ብቻ ሳይሆን ጉጉትን፣ ጥያቄንና ግርምትን ፈጥሮ ሲያልፍ የአድማጮችን የተሳትፎ ፍላጎት እንደሚያጭር ከእኔ በላይ አንተ ባለሙያው ስለምታውቅ ጊዜ አላባክንም ብለዋል። ስለ ሙዚቃ ሲሉ በላኩት አስተያየታቸው ደግሞ በሙዚቃው ምርጫ አቀናባሪን የሙዚቃ ቃናውን ደሳለኝን ተሳትፎ ጠይቀዋል። እግረ መንገዳችሁን አስራደው ይቀጥላሉ። እግረ መንገዳችሁን የታሰሩ ዘፈኖቻችንን ፍጡልን፣ የተጨቆኑ ዘፈኖቻችንም ነጻ ይውጡልን የእኛም የአገራችንም ሀብት ናቸውና ብለዋል። የትኞቹን እንደሆነ ግን አላብራሩም። አገራችን ኢትዮጵያ ብዙ ከሚያወሩ ምላሶች ይልቅ ብዙ የሚሰሩ እጆች ያሏቸው ዜጎች ባለቤት እንደነበረች በታማኝ በየና እንደበት በት የታደሰ ወርቁን ማንነት ሳደምጥ ልቤ በእጅጉ በሐሴት ተሞላ። በዝግጅትህ ቀርቦ ድምፁን ለመስማት የሁለገቡን የጥበብ ሰው ታደሰ ወርቁን ማለታቸው ነው። በዝግጅት ቀርቦ ድምፁን ለመስማት በጉጉት ከሚጠብቁት አንዱ ነ ሲሉ አክባሪ የራዲዮ መጽሔት ቤተኛ አስራደው ከፈረንሳይ ሲሉ ማስተያየታቸውን ቋጭተዋል። አስራደውን ለተሳትፏቸው አመሰግናለሁ። ስለ ሁለገቡ የጥበብ ሰው ታደሰ ወርቁ ባነሱት ላይ በቀጠሮ የተያዘው ያለመዘንጋቱን በቅርቡም ባለበት ሄደን ደርዝ ያለው ወግ እንደሚኖረን ቃል ገባለሁ። ለዛሬ ግን ስለ እርሱ በተደረገው የክብር ቀን መነሻነት በሙያቸው ታላላቅ ሥራዎችን ሠርተው ስማቸው ግን ሳይነሳ ስለቀሩ አንጋፋ የጥበብ ሰዎች ጉዳይ ከአራቱ ከያንያን ጋር የጀመርነው ወግ ይሰማል። አስራደው ስለ ሙዚቃ ባነሱት ሐሳብ ላይም እንዲህ እንደ ዛሬው በምክንያት ካልሆነ በቀር በራዲዮ መጽሔት የእንግሊዝኛ ዜማዎች የሚሰሙበት እድሉ ዝቅ ያለ ቢሆንም በተገኘ ጊዜ ሁሉ ግን የደስን አጋዥ እጅ እንጠይቃለን። ዛሬ ታዲያ ግጥምጥሞሹ ሰምሮ የደሳለኝን እጅ መዋሱ ቀንቶናል። የግጥምጥሞሹ ምንነት ታዲያ ቆየት ብሎ ከምትሰሙት ስልት ትረዳላችሁ። አሁን የመክፈቻዋን ስልት እናስከትል። በአዲሱ ዓመት ለዛ በምግቢያው ለቅምሻ የሰማናትን ሰማናትን የቴሊ ላይን ባክን ዋን ማደርስ አረው የተሰኘች ዜማ ላስቀድም። What matters at all is the fact of your soul and your heart's desire to become whole. Oh, it doesn't matter how often you fail, it doesn't matter if you're free. Matters at all, our eyes cannot see. And that essence inside you and me just wants us to be, to be. And maybe you feel all alone, and maybe you feel far from home. And maybe you feel I'll never be real, I'll never be home. And maybe it's true you're alone, and maybe it's true you're far from home. But remember the darkest part of the night is just before. The dawn. Sometimes it seems the world's really square. It's harsh and it's cruel, and it sure ain't fair. But there is a way to get out of that mood by thanking okay. like one matters the at all. ደስ አለኝ። ዛሬ አቀናባሪ አንተ ነህ። ይህን ድምጻዊ ታውቀዋለህ። መጀመሪያ ሲዲ እንደደረሰኝ ያሰብኩት ሰው ይሆናል ብዬ በፍጹም ማመን ነው ያቃተኝና አላቀውም ብልህ ደስ ይለኝ ነበር። ግን ዜማውን ከሰማሁ በኋላ እጅግ ነው የተገረምኩት። ማመን ያቃተኝ የእሱ ድምፅ እንደዚህ ይሆናል ብዬ አላሰብኩም በጭራሽ ላቭ ሶንግስ ቱ ዘ ሚስትሪ በሚል ርዕስ አስራ አምስት ምርጥ ምርጥ ዜማዎችን ያካትተው የቴሌ አልበም ደርሶኛል። ደስ በአንተ በኩል የደረሰኝ አመሰግናለሁ። ግሩም ድምፅ እንዳለው በራዲዮ እናውቀዋለን። ምናልባትም እዚ ጋር አድማጮች እንዲያስታውሱት የሬዲዮ ጣቢያችን መክፈቻ የነበረ ድምፁ ለረዥም ጊዜ ስናጫወት የነበረውን እስኪ ለማመሳከር እንጋብዝና በጀመርከው ሀሳብ እንቀጥላለን። ዚስ ኢዝ ዘ ቮይስ ኦፍ አሜሪካ ብሮድካስቲንግ ቱ አፍሪካ። The following program is in Amharic. ለሬዲዮ ጣቢያው ራሱ ተወዳጅ መክፈቻ እንደነበረ ለረጅም ጊዜ የምናጫውተው ነው። ነገር ግን እድሜውን በሙሉ በሙዚቃ ማናውቀው ሰው ስለነበር በጡረታ ዘመን አንድ ሰው ዘፈን ይጀምራል ብለን ማሰብ ምንም ፍንጭ አልነበረንም። ና እስኪ ከአግራሞትህ እንሻገርና በሙዚቃ ደረጃ ምርጥ ምርጥ የእንግሊዝኛ ዜማዎችን ቅዳሜ ምሽት የሙዚቃ ቃና ላይ ታሰማለህ ለአድማጮች በየሳምንቱና እንዴት አይነት ድምፃዊ ያገኘው ያገኘ ይመስልሃል? ቴሊቫ ይሆነ በጣም የሚገርም ነው። መጀመሪያ ያሉላ ቴሊ ጡረታ እንደወጣ ከአንድ አመት በኋላ ምናምን እንዴት እንደሆነ ደወልኩለት ሰላም ለማለት። የተለያዩ ነገሮችን እያረኩ ነው፣ ሙዚቃም እየሞከርኩ ነው ምናምን አለኝና ሙዚቃ ቴሊን፣ እኔ የምልህ እሺ ብዬ በቃ አልመሰለኝ፣ መልካም እድል ብዬ ተለያየን። ከዛ በኋላ እንደዚሁ ሰላም እንባሉ እንዴነ ቴሊ ምናምን ሙዚቃ እየሰራሁ ነው ምናምን አለኝ። ቴሊ እንግዲህ በሬዲዮ እንዳልከው አሪፍ ድምጽ ነው ያለው በሙዚቃ በኩል በቃ ጓጉቻ ያለው ድምፁ ምን ሊሆን እንደሚችል። ከዛ በኋላ ያው አልበሙን ከፍቼ እውነቱን ነው እንዲህ አልበሙን ሳይ ስሙን ነው ያየሁት። የከበሩን ቴሊ ይላል። እና ውስጥ ያለው ቡክሌቱ ያዘጋጀው እያንዳንዶቹን ሊሪክ በስነ ስርዓቱ፣ የዘፈኖቹን ግጥሞች፣ ማን ፕሮዲውስ እንዳደረገው፣ ማን እንዳቀነባበረው ሊስት አድርጓል። እና የታወቁ ሙዚቀኞችን የሚያጅቡ ባንድ ነው ያጀበው እና ማመን ያቃተኝ የሙዚቃው ቅንብር ትላለህ፣ ቮካሉ ትላለህ፣ የሚያጅቡ ሰዎች ትላለህ። ቴሊ እንደምታውቀው ለእያንዳንዱ አጥቃቅ ነገር በጣም ያው ሬዲዮ ማያ አንተና አዲሱ ድምጽ በኩል እንድ ነገር ስትሉ አስተካክሎ በስነ ስርዓት የራሱ እንደሆነ ና በጣም በጣም ደስ የሚል ና ቆንጆ ቅንብር ዜማ ነው ያቀረበው። የቀድሞ አቀናባሪያችን ቴሊ ላይምባክ ዛሬ ወደ ሙዚቃዋ ዓለም ዘልቋል። ሌላው ጡረታ ላይ የሚገኘው የቀድሞ ራዲዮ መጽሔት ባልደረባ አዲሱ አበበም በሚቀጥለው ፕሮግራማችን እሱን ማስተያየት እንወስዳለን። እሱ ደግሞ ምን ይዞ እንደሚመጣ ይታወቅ። ከዚህ ሲወጡ ሙዚቃ ነው የሚጀምረው? መጽሐፍ ነው የሚቀድመው? ምናልባት ከአዲሱ ጋር ስንነጋገር እንጫወታለን። ደስ ግን ለአድማጮች እዚህ ጋር ግድ መናገር ያለብን፣ ቀደም ስለ ቴሊ አቀናባሪነት ተናግረሃል። አንተ ራስህ ከትምህርት ቤት ለልምምድ ስራ በመጣህበት ጊዜ ከአስተማሪዎችህ አንዱ እንደነበረ በኋላም በእርግጥም የክፍሉ ዋና አቀናባሪ ሆነ ለቴሊም ጭምር አለቃ ለመሆን ከፍ ያለ ደረጃ ላይ ድረስ እንጂ ቴሊ ካስተማራቸው ተማሪዎች ውስጥ አንዱ ነህ። በአፍሪካ ክፍል በሙሉ አቀናባሪዎች የቴሊን ልዩ የሆነ ድንቅ የቅንብር ስራዎች ትምህርቱን ቀስመዋል ብዬ ብናገር ትክክል ይመስለኛልና ሌላ ተገቢ ድርሻም በአሜሪካ ድምፅ አስተዋጽኦ አድርገዋል። ትክክል አሉላ። እድለኛ ሆኜ እንደው በዛ ሰዓት ቴሌ ፕሮግራም በሚመራበት ጊዜ መጥቼ ፕሮዳክሽንን ተማርኩና ቴሊ ሲያስተምርህ ፕሮዳክሽን እንደ ልጁ ነው። ሰራሁ ያልኩትን በደንብ እንትን ያልኩትን አይ ደስ ይሄማ እንደዚህ አይደለም። በስነ ስርዓቱ ተከታትሎ ሁሏን ነገር ዲቴይል። ከዛ በኋላ እንግዲህ በቴሊ ከተማርክና ጎበስ ከሆንክ እንግዲህ ሰውዬ የሚለፋው እንዲህ ዲቴል የሚሄደው በደንብ እንዳቅ ነው ብለ ካሰብክ እና ታይምህና እሱ ጋብረህ ከሠራህ እርግጠኛ ነኝ ጥሩ ፕሮዲውሰር ነው የሚወጣህ። እንዳልከው እሱ አሰልጥኖኝ ነው ፕሮዳክሽን በደንብ አስተምሮኝ። መቸም እንደ ቸሊሌ መሆን የማይታሰብና የማይሆንን ነገር ነው ግን አት ሊስት እሱ የሰጠህን ትንሿን እንኳ ከያስክ ጥሩ ፕሮዲውሰር ነው የሚወጣ እና ለዛ በጣም በጣም በጣም ነው የማመሰግነው። ይኸው ደግሞ አሁን እንግዲህ እንደምታየው በሙዚቃ በኩል ቴሌ ስጦታ ይዘው መጥቷል። የአዲስ አመት ስጦታ ነው። ቴሌን እናመሰግናለን። ቴሌ ላክልን ሲዲ ማገላበጥ እድል አግኝቻለሁኝ። ደጋግሜ ብዙዎቹን ዜማዎቹን ሰምቻለሁ። ብዙ የሚያወያዩ ብዙ የሚያነጋግሩ መሆን ብቻ ሳይሆን ተደጋግሞ የሚሰሙ ናቸው። ለአውድ አመት የሚስማሙ ሆነው ነው ያገኘኋቸው። ደስ የድምጹ ቅላጼ፣ ያዘፋፈኑ፣ የሙዚቃውም አጫወት ስልት ራሱ ለአውድ አመት መግቢያ ላይ የበዓል ሰሞናት ከሚዘፈኑ ጋር ይቀራረባል። እሱ ግን በኋላ ያጫውተናል። አድማጮች ቃል እንገባለን። በሚቀጥለው የራዲዮ መጽሔት አስራ አምስት ዜማዎች ያካተተው አልበም እንዴት እንደተሰራ እንዴትስ ከአቀናባሪነት ከጡረታ ወደ ድምፃዊነት እንደሄደ ያጫውተናል። ለአሁኑ አመስግነን እንለያይ። ደሳንትንም አመሰግናለሁ። በኋላ ላይ ከዜማው አንዱን በዝግጅታችን መጨረሻ መልሰን እንሰማለን። ታዲያ ለምሽቱ ሌላ ድምፃዊት እንግዳም አለችን። አዎን በዚያ በሕይወት አንዴ በሚባል አይነት ገጠመኝ በቅርቡ በኖርዌይ በተካሄደው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ለክብር በበቁበት የኖቤል የሰላም ሽልማት መድረክ ላይ ሁለት የተመረጡ ዘፈኖቿን ለመጫወት የገጠማትን ዕድል መነሻ በማድረግ ከወጣቷ ድምፃዊት ብሩክታዊት ጌታነህ ቤትጂ ጋር የጀመርነው ወግ በተያዘለት ቀጠሮ መሠረት ከምሽቱ ቅንብሮች አንዱ ነው።

ሰላም ቤቲጂ፣ ከድምፃውያኑ ፍጹም አበርና ከመቅደላዊ ክበቦ ጋር የተጫወተችውን አዲስ ዜማቸውን ነበር የሰማ ነው። አሁን ወደ ወጋችን እንመለሳለን። በቀደመ ዝግጅታችን እልባት ካደረግንበት ነው ምንነሳው። ቤትስኪ ወደ ሙዚቃ ወጎች እንዝለቅ። እንግዲህ መልካምነቱን ትኩስ ስሜቱን ብዙዎች የተጋሩት ይመስለኛል። ስለ ሙዚቃ እያወራን ነው። ና የሙዚቃ ሕይወትሽን ዘለግ ብለን እንነጋገር። የሙዚቃ ሕይወትሽ እንዴት ጀመረ? ካልተሳሳኩ እንደ አውሮፓውያን አቆጣጠር ወደ ሁለት ሺ አስራ ሁለት የዛሬ ሰባት ስምንት ዓመት ገደማ ነው አደባባይ ወትሽ ስራዎችን ማየት የጀመር ነው። እስኪ የህይወት መንገድሽን የሙዚቃ ህይወትሽን አጫችን። ዘፋኝ መሆን የምፈልገው ከህፃንነት ጀምሮ ነው። ይህ የልጅነት ህልም ነው። አንዳንዴ አብሮኝ የተፈጠረ ሁሉ ይመስለኛል። ምክንያቱም ምን ያህል ልጅ እንደነበርኩም አላስታውስም። ለእናቴ ዘፋኝ ነው የምሆነው ብዬ ስናገር በተለያዩ ቤተሰብ ልጅን አግኝቶ ምንድነው ስታድጉ መሆን የሚፈልጉት? ነው መጀመሪያ ጥያቄ የምንጠየቀው እንደ ልጅ እና እንደዛ ስጠየቅ፣ እኔ እያለ ምንም እፍረት ነበረ፣ ዘፋኝ ነው ዘፋኝ ነው። መሆን ፈልገት ትያለሽ? አዎ እኔ ዘፋኝ ነው መሆን ነበረ፣ ከድሮ ጀምሮ ነው ነበረኝ። እዛው ትምህርት ቤት እያለው ነው የጀመርኩት። ለጓደኞቼ እንደዚህ ክብ እየሰራ እንዘፍንላቸው ነበረ። ከዛ አንዴ ካርኒቫል ሲዘጋጅ መድረክ ላይ ወጥቼ እንድዘፍል ሰርቲፊኬት ያገኘኝ እና እዛ ከበሰኩ በኋላ ሀይዝን ኪፓብ ስኳድ የሚባል የሀይስኩል ተማሪዎች ቡድን ነበረ። በዚህ አጋጣሚ ሌጅ ማይክ አብረኝ ራፕ አደርግ ነበረ እዛ ጉሩፕ ውስጥ ምን ነበር። በዚያ መድረክ ትምህርት ቤት ውስጥ የተጫወሽውን የመጀመሪያ ዜማ ታስታውሸዋለሽ? አዎ፣ የቡት ሚኒስትንን አሎሎ ቢሆን ነበር የተጫወትኩት በመጀመሪያ መድረክ ላይ እና፣ ከዚያ የበለጠ እያዘወተሽ ሄድሽ። የተቀላቀልሽ የሙዚቃ ቡድን አለ ወዴት ሄደ? አዎ ራይዚንግ ፓር ስኳድ የሚባል የወጣት ቡድን ተማሪዎች ጋር ነበረ የሚጫወተው የነበረው የሀይ ስኩል ተማሪዎች ነበር። ያው አንድ ላይ ሆነን የተለያዩ ትምህርት ቤቶች ካርኒቫል ሲዘጋጅ ይሄድና እንዘፍና። ከዛ እኔ በመሀል ዘሪቱ ከኤክስፕረስ ባንድ አልበሟን አውጥታ ስታቆም ኤክስፕረስ ባንዶች ሌላ ዘፋኝ ይፈልጉ ነበረ ጊዜ ፋሱ አስተዋወቀኝና ከእነሱ ጋር እነሱ ጋር ስራ መስራት ጀመርኩኝ። መቼ ነው ይሄ? ሀይ ስኩል ሀይስኩል ሀይ ስኩል እያለሁ በሳምንት አንዴ ይፈቀድልኝ ነበረ፣ ሮብሮ እንድጫወት ከኤክስፕረስ ባንዶች ጋር። እንደዚህ ነው የሙዚቃ ፍሬዬን የጀመርኩት። እዛን ጊዜ ትጫወቻቸው የነበሩ ቀደም ሲል ትምህርት ቤት ውስጥ የተጫወሹን የመጀመሪያ ዜማ አስታውሰሽና የዊትኒ ሂውስተንን አዮሎሊ ስላቪን ትጫወተሻል። ከዛ በኋላ ሲ አማርኛ ዜማዎች ናቸው? ከኤክስፕሬስ ባንድ ጋር የምትጫወቸው የእንግሊዝኛ ዜማዎች ናቸው የቀደሙ ምርጫዎች የትኞቹ ነበሩ? ኤክስፕሬስ ባንድም ላይ ሙሉ የምትጫወተው እንግሊዘኛ ዘፈን ብቻ ነበረ። እነ ኤክስፕሬስ ባንድ የፈለጉትም የነበረው እንግሊዘኛ ሴት ዘፋኝ ነበር የፈለጉትና ያንን ቦታ ለመግባት ነበረ እዛ የምጫወተው የነበረው። አማርኛ ምርጫዎት የጀመርኩት በሙዚቃ ስራዬ በደንብ ከገፋሁኝ ላ ነው ብዙ ጊዜ በእኛ ጀምረ በእንግሊዝኛ ለምን ጀምር ሰዎች የአማርኛ ቅላጤ ትንሽ ከብደናል እና ብዙ መለማመድ ያስፈልጋል። አንዳንዴ ዝም ብሎ በድፍረት እናደርገው ና እናበላሻለን። እንዴት ነው ፈረንጅ ሲጫወቱ ይመስልና በጣም ያሳፍራል። ያ ቀሩ መሳሳት ብዙ ያሳፍራል እና ያው ትንሽ ጊዜ እንፈጃለን። መልቀቁን ምንበምታዊ እንግሊዝኛ ወጥቶ ወደ አማርኛ ሙሉ ብልብጭ ብሎ ከመግባት በፊት በጣም ብዙ ልምምድ እናደርጋለን። ምክንያቱም በቃ እንዴት ነው ሰው ልጅ የራሱን ነገር የሚያሳየው በተለምዶ እንግሊዝኛ በጣም ስለምናዘወት ያኛው ውስጣችን ይገባና የአማርኛው ውስጣችን ቢሆንም ግን ማውጣቱ ላይ ትንሽ ግር ይለናል። መለማመድ ይፈልጋል። ለምንድ ጊዜ ያስፈልገን ነበር ና ብዙ ስራዎች ከሰራሁኝ በኋላ ነው ወደ አንድ አምስት ስድስት አመት በእንግሊዝኛ ዘፈን ከታወኩኝ በኋላ ነው ወደ አማርኛ መግባት የጀመርኩት። የአማርኛው በር በየት ተከፈተ? የትኞቹን ዘፈኖች መጫወት ጀመርሽ? ወደ አማርኛው ስትቀይር እንዳልሽው ሙዚቃ የራሱ ጠባይ አለው። አጫዋወት ስልቱም ይሁን ድምፅ አወጣጡ እንደው ሙዚቀኛም ባይሆን ለተራ ሰው የሁለቱን ሙዚቃ ባህሎች ጠባይ መረዳት ይቻላልና እንዳልሽው ቀስ እያልሽ የተለማመድሽ ወደዚህ ስትመጪ ቤት በኩል በሩ ተከፈተ። የማንም ሙዚቃ የትኛውን መጫወት ጀመረሽ? አማርኛ ገፈ መጫወት ስጀምር በማህሙድ አህመድ ከአንቺ በቀር ሌላ በሚለው ነው። ሌላ ደግሞ የቴድሮስ ታደሰ ግርማ ሞገሴ ያደርግን ነበረ የጀመርኩ። ግሩም የሙዚቃ ህይወትሽ ወደ ኋላ ብዙ ይሄዳል። ከልጅነት ጊዜሽ ነው የሚጀምረው። በአንድ ወቅት የሙዚቃ ሰው እንደምትኝ፣ ድምጻዊት እንደምትኝ ታልሚ ነበርና ቀላል ነበረ መንገዱ በግልሽም ሆነ በቤተሰብ። በአንድ በኩል በትምህርት ገብተሽ ቤተሰብ የሚመኘው ምናልባት አንዳንዴ ሌላ ይሆናል። ቀድሞ አብረዎች ከተረዱ ግራና ቀኝ የምታስኬጅበትን መንገድ ሊረዱ ይችላሉ። እንዴት ነበረ በቤተሰብ የነበረው ተቀባይነት? ሙዚቃን በጣም እያጠበቅሽ ስቴጂ ምን ይጠበቅብሽ ነበር ቤት ውስጥ ቤት በጣም ድጋፍ አለ። እናቴን በጣም በጣም የሚንበጣ የሆነ ስልአት ትምህርት ሸፈስ ካላቋረጥሽ ድረስ ምንም ችግር የለውም ያለችኝ፣ በሳምንት አንድ ቀንም ኤክስፕረስ ባንዶች ጋር እንዲሰራ ስትፈቅድልኝ፣ ያው ውጤት ከቀነሰ ግን ይህ ነገር ይቀራል በሚል በሚል እምነት ነበረ የምጫወተው የነበረው እና ለእኔ ረጅሙም እንደውም ትምህርት ቤት በነበርኩበት ጊዜ እንደ ሆቢ ነበረ ወስጡ ይፈልጋል ቃ እንደ መዝናኛ እረፍት የማገኝበት አይነት ነገር አድርጌ ነበር። ግራጅዌት ካደረኩኝ በኋላ ነው ሙሉ ለሙሉ ጊዜ በሙሉ ሙዚቃ ላይ ትኩረት ያደረኩትና። የዛንን በጣም ድጋፍ ነው ያለኝ ከቤተሰብ እንጂ እንትን የለኝም፣ የተቃውሞ ነገር ምንም አልነበረኝም። በአጠቃላይ በግል እኔ በጣም እድለኛ ነኝ እላለሁ። ምክንያቱም እንግኛ ዘፈን ሀይ ስኩል ራሱ እያለውን መድረክ ላይ የመጫወቱ እድል አግኝቼ ነበር እና ትልቅ እድል ነው። አሁን ለሁኒ መክሰል ፈልቃለሁ እንደዚህ ማድረግ ፈልጋለሁ የሚል በጣም የተለያዩ ወጣቶች ያገኛለሁ እና መንገዱ የቱን ያሆነ ሆነ ማስረዳት ይከብዳል። ምክንያቱም ሁላችንም መስመር የያዘ ኢንዱስትሪ የለም ሀገር ውስጥ ና እንደዚህ ተከተሉ፣ እንደዚህ በሉ የሚባል ነገር የለም። እኔ በአጋጣሚዎች ነው እንደዚህ መሳሌ ቻልኩት ና እኔ በግሌ በጣም እድለኛ ነ ብ የአምኖ ፈተና የለውም ማለት አይደለም፣ ግን በጣም ቀላል ነበረ። አንዳንድ ፈተናዎች እንደ ፈተና ብዬ ላወጣቸው የምችላቸው እንደ አልበም ማውጣት ትንሽ አስቸጋሪ ነው። ምክንያቱም ሬከርድ ሌብልም የለም። አልበም ከሰራም በኋላ ስፖንሰሮች መፈለግ አለብን። እግዚአብሔር ይመስገን አሁን እንደውም ማናጀር ስላለኝ የሥራዬ ኃላፊነት ሸክሙ ሁሉ በጣም ቀሎልኛል። ብዙ ነገሩን ማናጀር የጨርሱ ስለሆኑ የሚሆነው ማናጀርን ከማግኘቴ በፊት ግን እንደ ጀማሪ በጣም ያደክም ነበረ። ምክንያቱም ስፖንሰር መፈለግ አለ፣ ነገሮቹ ደስ ላይ ላቸው ይችላል፣ ማለትም ዘፈኑን ላይወዱት ይችላሉ። ምን አይነት ነገር ቆንጆ ሊሆን እንደሚችል እኔም አላውቅም። ብዙ ነገሩ ከባድ ነበረ መጀመሪያ ላይ። ከዛ በኋላ ግን አሁን በጣም በጣም ቀሎ በጣም የተዝናነው የምሰራው ስራ ሆኖ አሁን የሚከብድ ነገር ብዬ እንደው ካወራሁኝ የረጅም ሰአት ማጥራት አለብ ለስራችን ትኩረት ያጠቃለብ እኛ ደግሞ የስራው ባህሪው ግዴታ ነው እና ይህን ወድጄ የማደርገው ነው። ለዚህ እንደ ድሮው የነበረው ከባድ ፈተናዎች በጣም ቀን ይህም የሆነበት የማን ሀገር ከማግኘት እየተነሳ ነው። አንድ ስራ ፕሮፌሽናል እየተያዘ ሲሄድ ብዙ ነገሮች እየቀለሉ ይሄዳሉ። እስኪ ስለ ሙዚቃውም ኢንዱስትሪ ነካ አድርገሻል። የሙዚቃ ገበያ በዓለምም ደረጃ ባህሪው ተቀይረዋል። ሙዚቃ ህትመትም፣ ሪከርድ ሌብል ይበልጡን በግል የሚሰራ ሆነዋል። በተለይ በኢትዮጵያ ውስጥ ያለው ሁኔታ መልኩ ይበልጥ እንደተቀየረ እረዳለው። ያ በዚህ በዩናይት ስቴትስም ከፍ ያለ መሰረት ያለው የሙዚቃ ኢንዱስትሪ ከመሰረቱ ተቀይረዋል። የቴክኖሎጂው ስጦታ ፈተናም ነው ቀላቅሎ የመጣው ና በተለይ አዲስ ለሚመጡ ድምፃውያን ፈተናው እጥፍ ድርብ ነው። የታወቀ ሲሆን ገበያ ላይ የሚኖረውን እድል ያሰፋልና ብዙዎች ስራዎቻቸውን መሸጥ የማይችሉበት ቦታ ደርሰዋል። እንዴት ነበር የመጀመሪያ ህትመት ሲወጣ ቅድም ያልሽው ያልታወቀ መንገድ ነበርና ሁሉንም አጋዦች የምትፈልጊበት ማናጀር በሌለች ሰዓት ምን ይመስል ነበር? የመጀመሪያ ስራሽ ሲወጣ የነበረው የቱን ያህልስ ሰዎች ደርሷል? አንዳንዶቹ አሁን በመድረክ የተጫወሻቸው ሀገሬና ሲንጃለዳ? እንደ አዲስ መሰማት ጀምረዋል። እስኪ ንገሪ ነው ያው በአጠቃላይ የሙዚቃው ነገር በዓለም በሙሉ ተቀይሯል። ነገሮች በሙሉ አሁን በኦንላይን ሆነዋል። እኛ ሀገር ደግሞ ገና ያ የኦንላይን ገና አልመጣም እና ቪዲዮ ፖስት ከማድረግ ጀምሮ ጥገኝነትህን እንፈልጋለን። የሚያግዘን ሰውን እንፈልጋለን። ምክንያቱም የዩትብ ጃ ያለው ብር የሚከፈልበት ፔጅ ለመክፈት ሪከርድ ካርድ ያስፈልገዋል። ያ ያም ሲስተሞች አለመኖራቸው ትንሽ ሙዚቃችንን ጎድቶብናል። በጎን ደግሞ የሲዲ ማርኬት በጣም መቀዛቀዝ ሰው በስልኩ ነው ዘፈኖችን ማግኘት የሚፈልገው፣ ወይንም ደግሞ በፍላሽ ነው፣ በሶፍት ኮፒ ነው ብቻ በአጠቃላይ የሚፈልገው እና እንደዛ መሆኑ ከሲ ዲም ሽያጭ ላይ በጣም ከምናገኘው ጥቅም በጣም ቀንሷል እና ብዙ ጊዜም በዘፋኝ ትኩረት የምናደርገው እንደውም አልበም ስናወጣ አልበሙ በቃ ተሰማና ከተወደደ ኮንሰርት እንሰራለን ብለን ያው ኮንሰርት ነው ትርፋትም ሆኖ ግን ልክ እንደ ጀማሪ ቅድም እንደ ጀመርኩልህ አልበም ስናወጣ የመጀመሪያ ሲሆን በጣም ፈታኝ ይሆናል። ምክንያቱም አምኑ የሚያሳትን ስፖንሰሮች ነው ማግኘት ያለብን እና በአብዛኛው ጊዜ ቢራ ድርጅት ባለመንደ ምክንያቱም እነሱ ናቸው ከሙዚቃው ጋር ቀረብ ደ ሞከሩ ያሉት። ሌሎች ድርጅቶች ጥቅሙን ብዙም ልብ አላሉትም። የኮካ ድርጅትም የራሱ ፕሮግራም በሆነ መልኩ ነው እንጂ እንደዚህ አልበም ስፖንሰር አድርጎ የማውጣት ፍቅድ የለውም። በአብዛኛው የሚሰሩ የቢራ ድርጅቶች ናቸው እና እነሱ ደግሞ በዋነኝነት ደረጃ ያው ሙዚቃን ማሰማት አደገግባቸው ለዚህ እንደዛ ምሆኑ ትንሽ ለዘፋኞች ያስጨንቅ ነበር። ምክንያቱም አልበም ከተሰራ በኋላ እንደገና ደግሞ በየቢሮ ሲሄዱ የተሯሯጡ ማሰማት የሚወደዋለ የማይወደዋለ እቸ የመሳሰሉት ትንሽ ከባድ የሆኑ እንደ ዘፋኝ ዘፈን መስራት ነው እንጂ ከዛ ደግሞ ቢሮ ሄዶ ተነጋግሮ ተዋብሎ ጨርሶ ኮንትራት በፈራረሙ ምናምኑን የምንችለውም እውቀትም አይደለም። እንደዛ ምሁ- በሆኑ በባህሪ ትንሽ ያስ- ያደርገዋል እነዚህ ፈታኞች ነበሩ። ቤቲ እስኪ መነሻችን ወደ ሆነው መድረክ ልመልስሽ ና እነኚህ ሁለት ዜማዎች ውክልናቸውም ለሌሎች ቅርብ በሆነ መንገድ በአማርኛ እየተጫወጥ የኦሮምኛ ሙዚቃን አክለሻል። አልባሳቱ፣ የጸጉር አሰራሩ፣ በሙዚቃ አጫዋቱ ወይም መድረክ ላይ ያሳየሻቸው ነገሮች ልታሳይ የሞከርሽ የተቻለውን ያህል ብዙ ባህሎችን ማምጣት የቻለ መሆኑን አንዴ በቴሌቪዥን መስኮት ለተመለከተው ቅርብ ነው። እስኪ አጫውቼን ስለእነኚህ ሙዚቃዎች ገፋ አድርገን እንጫወት። በተለይ ሀገሬ በየትኛውም ሰዓት የትኛውም ቦታ ትክክል መሆን የሚችለውን ያህል ኢትዮጵያ ውስጥ ባሉ ምስቅልቅል ያሉ ሁኔታዎች እርስ በእርስ የማህበረሰብ አባላት ባልሆነ ሁኔታ የተፈጠሩ ሁኔታዎች ባሉበት ከዛሬ የተሻለ ትክክለኛ ቦታ የሚያገኝ አይመስለኝም። ኮርኳሪ ጠያቂ ስሜት ነው የማየው። ይሄ ብቻ ነው ወይ አገር ይላል፣ ለዚህ ነው ወይ የሞቱለት፣ ለዚህ ነው ወይ የምንሞተው ይላል። በጣም የመሰጠኝ ስንኞች አያለው። ለዘፈንም የተለመደ አይነት አይመስልም ግጥሙ። ቤቲ፣ እንዴት ተጻፈ? በማን ተጻፈ? መቼ ነው የተጻፈው? ሀገሬ ግጥምም ዜማም ርብርም የደረሰው ያምሉ ሞላ ሰባለች ነው። ሙሉ አልበሜን ያቀናበረልኝ እና ብዙ ዘፈኔን አልበሜ ውስጥ ልጅ ነው ያምሉ ሞላ ማለት። ዘፈኑ ልክ ነህ እኔም ራሴ ሰማሁት ቁጥር እንደውም መጀመሪያ አካባቢ ለመዝፈን መቀዳት ስሞክር እንባ ይተናመቀኝ ነበረ። ምክንያቱም የእውነት ከልቤ የሚሰማኝ ነገር ስለነበረ የዘፈናት አካሄዱ መጀመሪያ እንደ ጥያቄ ነው የሚጠይቀው። ምክንያቱም ብዙ ጊዜ አንዳንዴ ስላለን ስለ ሀገር ሀብት ብቻ እናወራለን ስላለን አየር፣ ስላለን የተዋቡ ቅርሳ ቅርሶቻችን ብቻ እናወራና ትኩረታችን ወደዛ ጋር እናደርጋለን እና ግን የኛ ብዙ መስዋዕትነት የተከፈለላት ሀገር ነች ኢትዮጵያና ግን በዛ ብቻ ነው ወይ መስዋዕትነት የተከፈለላት? በዋነኝነት ዘፈኑ ጥያቄ ማርጎ ማንሳት ፈልገው ና ከዛ ሲቀጥል ደግሞ አንድ ላይ ብንሆን ምን ሊፈጠር እንደምችል እንዴት ልንቀየርና ልናድግ እንደምንችል ነው ወደ መጨረሻ አካባቢ የሚተነት ነው እና የመጨረሻው መዝጊያው ሀገር ነው ወገን ወገንም ሀገር ብዙ ቋንቋ አለው ግን አንድ ቤተሰብ ነው ብሎ የሚዘጋው እና ማሳየት የፈለግኩት የሁለቱም ድምር ነው። እኛ እንትን የሚያደርገን አንድ ሀገር የሚያደርገን ምክንያቱም መሬቱም ከዛ ቅርሳ ቅርሱም አራዊቱም ቡናችንም እንጀራችንም በጣም ብዙ የታወቅንባቸው ነገሮች አሉ። እነዛ ሁሉ ካለው ህዝብ ጋር ሲጨመር ነው ውብ መሆን የሚችለው እንጂ ለብቻው ሆን ገቸ የሆንብን ነበረ የሚለውንም ሀሳብ በደንብ አጥብቆ ለመሰንዘር ታስቦ የተጻፈ ዘፈን ነው። ተፈጥሮና የሰውን ልጅ ማንነት ዋጋ በንጽጽር እንድንመለከት ወደ ውስጥም እንድናይ በሚኮረኩር መልኩ የተጻፈ ነው። ግሩም ዜማ፣ ጥሩ አድርገሽ ተጫውተሽዋል። ውስጥ ወደ ሲንጃለዳ እንሻገርና ከዚህ ቀደም ከብዙ ዓመታት በፊት የተሞከሩ ስራዎች ቢኖሩም አሁን አሁን የኢትዮጵያን የተለያዩ ቋንቋዎች የተለያዩ ባህሎች በሚወራረስ መልኩ መጫወት እየተለመደ መጥቷል። የሚበረታታ ግሩም አቀራረብም ይመስለኛል። ቀደም ብዬ ባነሳሁት ግጭቶችና የተሳሳቱ መንገዶችን የሚገፉ ወገኖች ባሉበት የነኚህ አይነት ዜማዎች ዋጋ የቱን ያህል የላቀ መሆኑን መረዳት ይቻላል። ስንጃለዳን ስታጠኝ መልእክቱን ስትመለከች አጃቢዎችሽ እንዴት ነበረ? ሱስ እስኪ ስለ ስንጃለዳን ስለወድሃለው አጫዎች ነው። አድማጮች ከቤቲጂ ጋር የጀመርነው ሰፋ ያለ ወግ በሰዓት ገዳቢነት አልተቋጨም። በቀጠሮ ቀሪውን በቀጣይ ፕሮግራማችን ይዘን እንቀርባለን። ለአሁኑ ግን ወጣቷን ድምፃዊት ብሩክታዊ ጌትነትን በመድረክ ስሟ ቤቲጂን ለጊዜው አመሰግናለሁ። ቀደም ባለውና ከፍ ያለ እውቅና ባጎናጸፋት ገርዬ የተሰኘ ስልቷ እንለያለን። Aran didi um to go to the house. I'm going andu lai to the house. ye, am going ye Ye to the house. I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, i am sorry i am i am sorry i am i am sorry i i አድማጮች አሁን በመግቢያው ወዳስታወስኳችሁ ለማኅበረሰብ የሚበጅ ላቅ ያለ ሥራ ሠርተው ሥራዎቻቸውን እንጂ ማንነታቸውን ልብ ሳንል የምንቀር ባለ ውለታዎች ጉዳይ ስለ ሁለገቡ የጥበብ ሰው ታደሰ ወርቁ የላቀ የሕይወት ዘመን ሥራዎች በተደረገው የዋሽንግተን ዲሲ የክብር ቀን መነሻነት ስለ እነኛ ታላላቅ ሙያዊ ሥራዎች ሠርተው ስማቸው ሳይነሳ ስለ ቀሩ የጥበብ ሰዎች ከአራቱ ከያንያን ጋር የጀመርነው ወግ ነው የምናመራው። ስለዚህ ሰው ማንነት፣ በሙያ ሕይወታቸው ስላደረገው ታላቅ ነገር በዕለቱ ምስክርነታቸውን ከሰጡ ብዙዎች ውስጥ ናቸው የሰማችኋቸው ሁለት ከያንያን። አራቱን ታዋቂ ከያንያን ላስታውስ። የታደሰ የሙያ አጋሮችና የቅርብ ወዳጆቹ ዓለም ፀሐይ ወዳጆ፣ ታማኝ በየነ፣ ዓለማየሁ ገብረ ሕይወትና ኤልያስ አረጋ ናቸው። ታማኝ በዚያ የክብር ቀን ሥነ ሥርዓት በተካሄደበት ከ30 ዓመታት በፊት የሙዚቃ ቪዲዮ በሌለበት ዘመን ከኢትዮጵያ ቴሌቪዥን ጋር የሰራውን ሥርዓት አሳይተህናል። በሌላ ድንቅ ሥራው ደግሞ ከዚህ ቀደም በዚሁ ፕሮግራም ላይ ብሔራዊ ትያትር ውስጥ አራት እውቅ የትዝታ አቀንቃኞች ማህሙድ አህሙድ፣ አስናቀች ወርቁ፣ ሙሉቀን መለሰና በዛ ወርቅ አስፋው በአንድ መድረክ በአንድ ጊዜ እንዲጫወቱ እጅግ በተለየ ቅንብር የወጠነውንና የመራውን ዝግጅት በአንድ የቀደመ ዝግጅታችን አሰምተናል። እስኪ፣ በዚያው መንገድ እዚያው ብሔራዊ ቲያትር ውስጥ የሰራቸውን መታወቅ ያለባቸው ሌሎች ስራዎቹን ታጫውተንና በመድረኩ ለታዳሚዎች ያጋራኸውን ለየት ያለውን የግል ገጠመኝህንም ጨምረህ ታጫውተን። ያም በስራ ላይ ያለውን ጠባይና ማንነቱን የሚያመላክት ይመስለኛል። በቅድሚያ ግን ስራዎቹን፣ ታማኝ አመሰግናለሁ። አሉላ፣ አሁን ስለ ታደሰ፣ እኔ ታደሰ ብዬው አላውቅም። ታዴ ነው፣ አብዛኛው ሰው ታዴ ነው የሚለው ይሄን ደግሞ በምንም ግፊት ሳይሆን ሁሉም ሰው በራሱ ከውስጥ በሚመጣ ስሜት ያገኘው ስም ነው። ፍጹም ጥሩ ሰው ነው። ፍጹም ጥሩ ሰው ተብሎ በእኔ መለኪያ ሰው ጥራ ብባል የመጀመሪያው ታደሰ ነው የሚሆነው እና የዛኑ ያህል የጥሩነቱን ያህል የመድረክ ባህሪው ደግሞ ሙሉ በሙሉ የተለየ ነው። በጣም አልቃሻ ነው። በጣም ሩሩ ነው። በጣም ሰው መርዳት ይወዳል። ከራሱ በላይ ለሰው ያስባል። በጣም ትውትውት ሰው። ልክ በተመሳሳይ መድረክ ላይ ይሄ ሁሉ አይኖርም። ስራው ላይ ዲሲፕሊን ነው። ማንም ይሁን ማንም በስራ ህግጋት ውስጥ ለማንም ምረት የለው። የስራ ክቡርነት፣ በተለይ ጥበቡን የማስከበር ስሜቱን በቃላት መግለጽ ይቸግራል። ከዚሁ ጋር አብሬ የማነሳው ምንድን ነው፣ ይሄ አሁን ካለው የኪነ ጥበብ ችሎታ ሁሉ በላይ ደግሞ እይታው አንድ ሰው የት መድረስ ይችላል ብሎ የማየት ብቃቱ ከራሱ አሁን ከምንላቸው የኪነጥበብ ዘርፍ ውጪ እንዴት ማየት እንደሚችል ለምሳሌ ታደሰ ባይኖር ኖሮ እኔ በኪነ ጥበብ ውስጥ አልመጣም ነበር። ይህ ምንድነው እድለኛ ሁኜ የመጀመሪያ የመለመሉኝ አቶ አውላቸው ወደ ጀኔ ሲሆኑ፣ ወደ አዲስ አበባ እንዲመጣ ካረጉኝ ደግሞ እሱና አቶ መራዊ ናቸው እና እኔ ሁሉም ጋር መግባት ስለመወድ በኪነ ጥበብ ውስጥ አስቁሞ አንድ መስመር ብቻ እንድከተል አድርጎ? እንግዲህ ምልህ የሙያ ደረጃ እዚህ ደረስኩ የሚያስበለኝ ባይሆንም ግኔ ሰው ለመሆኔና በጥበብ ውስጥ እንድኖር ያደረገኝ አንዱ እሱ ነው። ሆቴያ ደረጃ በኢትዮጵያ ውስጥ በነበረው የየትኔ ጥበብ እንቅስቃሴ ትልልቁም ቦታ የሚይዙት አዲስ አበባ ውስጥ ያሉ ቲያትር ቤቶች ናቸው። በዚህ ቲያትር ቤት ውስጥ አንዱ ክፍሉ ከሌላው ክፍል ጋር ውድድር አለ። የውድድሩ ውጤት በየቤቱ መሪ የሆኑ ወይም ስታር ተብለው የሚታዩ የጥበብ ሰዎች ተፈጥረዋል። በዚህ ሁሉ መሀል ግን ለምሳሌ ህዝብ ለህዝብ ስታነሳ ከክፍለ ሀገር እነየን አምጥቶ መሪ ያደረጋት እሷ ነው። እሱ ሌሎች አሁን የሚባለውን ብሄር ብሄረሰቦች አጥንታ እኩል እነዛ በብሔራዊ ደረጃ ትልልቅ የነበሩት ጋር እኩል ብቻ ሳይሆን ተሽላ እንድትታይ ያደረገ የማየት ብቃቱን ነው። ክበበውን ወደ ጥበባዊ መድረክ ያመጣው በሁለቱም ወደ ጥበብ መድረክ አምጥቶ እንዲጫፍ ያደረገው አገ እና እንዲህ እያልኩ ብዙዎቹ ላይ መሄድ ይችላል። የስራ ዲስፕሊኑ እና እንግዲህ እይታውን ሌሎቻቸውን ማካፈል ይችላሉ። እያንዳንዷ እንቅስቃሴ ከሙዚቃው ጣዕም ጋር እኩል መራመድ አለበት። ያ ደግሞ አሁን እኔም ብትጠይቀኝ በእኔ ውስጥ የፈጠረውን ተጽዕኖ ለጥበብ ውስጥ እንድቆይ የሚያደረገኝ አይኔንም እንድከፍት ያደረገኝ ሰው ነው። መልካም ታማኝ፣ አሁንም እስኪ ከስራዎቹ ጋር እንቆይና ቀደም ብዬ ያነሳውልህን እንደሚታየው እንደማይሆን እንረዳለሁ። ነገር ግን ከሰላሳ ዓመታት በፊት በቴሌቪዥን የሚሰሩ ስራዎች ላይ ታደሰ የሰራው ስራ ያመጣውን ለውጥ ወይም ተጽዕኖ የሰራውን ሁኔታ የሚመለከተውን ንገረን። በእይታ መልክ ቢሆን ኑሮ እንዴት መግለጽ ይቻል ነበር? በአብዛኛው ግን አሁን ቴክኖሎጂ መጥቶ ይሄ የሙዚቃ በእንግሊዝኛ ቪዲዮ ክሊፕ እየተባለ ይነገራል። እነዚህ ከመምጣታቸው በፊት ኢትዮጵያ ውስጥ ህብረት ትሪት ማክሰኞ፣ ሐሙስና እና ቅዳሜ እነዚህ በሶስት ቀን የሚታዩ ስራዎች ናቸው። አብዛኛው ጊዜ ህብረት ትሪት ተብለው የሚቀርቡት በዛ ዘመን ደግሞ በእነዚህ ሶስት ቀናት የሚቀርቡልን ትሬቶች በስቱዲዮ ጥበት ምክንያት በአንድ ስቱዲዮ ውስጥ ለምሳሌ እንደው ሀያ ሰው ሊይዝ በሚችል ውስጥ አርባ ሰው ሆኖ የእንቅስቃሴው ውበትና የጥበቡን ጥራት እንዳት ለይ ነው የሚያደርግ ቦታው ስቱዲዮው ራሱ እና እንዲህ በታሸገበት ዘመን ወደ ውጭ ወደ መስክ ወጥቶ የተለያዩ ስራዎችን መስራት ባልተለመደና ባልታወቀበት ዘመን እሱ የሰራቸው ስራዎች አንደኛው ያሳየው የዛሬ ሰላሳ ሁለት አመት የተሰራ ነው። ይሄ እንግዲህ ከመንግስት ለውጥ በፊት ሶስት አመት በፊት ማለት ነው። ዩቲብዩቲዩብ ፌስቡክ ምናምን ከመምጣት በሌሉበት ዛሬ ያን ስራና በሁለት ሺህ አስራ ዘጠኝ የወጡትን ብታይ የትኛው ነው የአሁኑ እስከምትል ድረስ በዛ ዘመን እንዴት አስቦ ሰራ ስላለ። ሌላው የኮንሶ ጨዋታ ነው በተመሳሳይ እየሰራ ያ ከጫካ ውስጥ እንዴት አውጥቶ ያውም ባልተለመደ ሁኔታ። ብዙ ጊዜ ሙዚቃ ስንል ዘፋኝ ሙዚቀኛ በአንድ ላይ ከተወዛዋጅ ጋር ሆኖ የሚሰራበት ነው። ይሄ ግን በባህል ሙዚቃ ብቻ የተቀናበረ ሆኖ ውዝዋዜውን ሜዳ ላይ ወስዶ ነው የሰራው። ሶስተኛው የሀገርን በተመለከተ የቀድሞ የአርበኞችን ታሪክ ከአካኪ ዘራፍ በሚል ለሀገራችን ለድንበራችን እያለ የሚሰራው ነው እና በዛ ጦርና ጋሻ ውስጥ የሚሰራው የጥበብ አርት የጋሻው አንድ ላይ ሲሆን ጎራዴ ባንድ ሆነው የሚሰጠው ምልክት እነሱ እነሱን በማየት ስዕሉን በማሳየት ቪዲዮውን በማሳየት ካልሆነ በንግግር የሚገለጽ አይደለም እና ባለ ሰዓት ሁሉንም ማለት ባልችልም የጥበብ ሰዎችን ማውጣት የሚችል ራሱን ደብቆ ስራዎችን ወደ ፊት በማምጣት እንዳ አሁን ቀደም ሲል እንደተገለጹ ብዙዎች ብዙዎች ባለፈው ሰላሳ አመት ውስጥ የህዝብ ለህዝብ ባለቤት ሆነው መግለጫ ሲሰጡ እናያለን እና የኢትዮጵያ ባህል ሆነብን፣ የዩኒታይዞን ሁላችንም ዝም ብለናል። እዚ ውስጥ ቅድም አቶ ኤልያስ ሲናገር እንደሰማኸው እኔ እንግዲህ ዘጠኝሩ በልምምር ላይ አብሬ ነበርኩ። አራት ወር ደግሞ በጉዞ ላይ ነበርኩ ስራው ሲወጠን ና ሲሰራ እያየው ነው የኖርኩት እና የኤልያስ ና የታደሰ ግንኙነት የሚጀምረው እዛ ነው ለአንዴት አንድ ደቂቃ ለምትወስድ እንቅስቃሴ ከአስር ሰዓት በላይ ያጠፋሉ ወይም ሙዚቃው አልመጣልኝም ወይ ልጆቹ በቃ ይሄ ይቀር እያሉ እየተደረገ የተሰራ ስራ ነው ዛሬ ግን አሁንም ማጥናት ለሚፈልግ ስንት ሰው የህዝብ ለህዝብ አዘጋጅና ባለቤት ሆነ በምን ምን ሰርቶ ይሄ ሁሉ ቴሌቪዥን፣ ሬዲዮ ባለበት ሀገር ጥናት ማድረግ የለም። ግን የሚደረገው ምንድን ነው? ህዝብ ለህዝብ በዛ ዘመን እየተባለ ሰው ታሪክ ይጠቅሳል። ባለቤቱ ማን ነው? ከየት ተጀመረ? እንዴት የሚለው ተጠይቆ አያውቅም። እና ይሄ መድረክ ይሄንን የተጋረገ መጋረጃ እንዲቀድ ስላረገ ነው ደስ ያለኝ። አመሰግናለሁ። መልካም በተከታታይ ለታማኝ የሚነሱ ጥያቄዎች ናቸው የወረወርኳቸው ከሌሎቻችሁ ጋር እንዳንልጠፋፋ አለማየሁ ወደ አንተ መጣለሁ ቀደም ሲል ታማኝ ባነሳው ሀሳብ ላይ ደጋግማችሁ አንስታችኋል ከታደሰ ማንነት ይሄን ሰርቻለሁ ማለት አለመፈለግ ብቻ ሳይሆን ወጥቶ ካለመናገርም ባሻገር ሌሎች ሱ የሰራውን ስራ በባለቤትነት የወሰዱበት አጋጣሚ ተጠቅሷል ምናልባት አለማየሁ በስራ አጋጣሚ የዚህን ዜና ዘገባ የተከታተልክ ይመስለኛል እንደተረዳሁት አዲስ አበባ ላይ የሆነ ነው እዚያ ዘመን በስራ ውስጥ የተሳተፉ ሰዎች በባለቤትነት የታደሰን ስራ ጭምር የጠየቁበት ያለ ይመስለኛል። እስኪ ለአድማጮች እናጋራል። የጉዳዩ ክብደት ባነሳነው ርዕሰ ጉዳይ አስገዳጅነት የዛሬውንም በዚሁ ለመቋጨት ልገደድ ነው። በዚህ ጥያቄ መንደርደሪያነት በየበኩላችሁ የሰጣችሁትን አስተያየት ሁላችሁን ለሚያሳትፈውና ምናልባትም በትልቁ ሊታይ ከሚችለው ርዕሰ ጉዳይ ጋር ግንኙነት ያላቸውን ሰዎች ለጊዜው ባለማግኘታችን ከቀናን በመጪው ፕሮግራማችን ከሌሎች ባለ ጉዳዮች ጋር መልሰን እናቀርባለን። ካልሆነ ግን የእናንተን ምልልስ በተከታዩ ፕሮግራም እናቀርባለን። ለአሁኑ ሁላችሁንም አመስግኜ በዚሁ በቀጠሮ ልትሰናበት እንግዶቼ አለም ፀሐይ ወዳጆ ታማኝ በየነ አለማየሁ ግብረ ህይወትና ኤልያስ አረጋ ለጊዜያቸው አመሰግናለሁ እግዚአብሔር ይስጥልኝ አሁን ወደ አዲስ አበባ አሁን የአዲስ አበባው መስኮት ተከፍቷል። አድማጮች ዛሬ ንጉሴ አክሊሉ ለምሽቱ የአዲሱን የአውሮፓውያን ዓመት መግቢያ አስታኮ በሁለቱ ቀን መቁጠሪያዎች የአውሮፓውያንና የኢትዮጵያውያን ቀን አቆጣጠር ጠባይና አንዳች ግጥምጥሞች ዙሪያ ያቀናበረውን ምጥን ዝግጅት ነው ያደረሰን። ታህሳስ 22 ቀን 2012 ዓ ም የአውሮፓውያኑ ዘመን አቆጣጠር ሁለት ሺህ ሀያ አዲስ ዓመት ይብታል ይገባል ይጀምራል። አዲስ ዓመት አውሮፓውያኑ ዘመን የሚቆጥሩት ከክርስቶስ ልደት ጋር አያይዘው ሲሆን ኢትዮጵያውያን ከዛ ቀደም ብለው ነው የመጀመሪያው የሰው ፍጥረት አዳም ከገነት ከተባረረበት የኖህ መርከብ አራራት ተራራ ላይ ካረፈችበት መስከረም አንድ ቀን ጀምሮ ነው ይላሉ የተዋህዶ ሃይማኖት ምሁራን። ሁለቱም የዘመን አቆጣጠር ያስጋል። በመካከላቸው ግን የስምንት ዓመት ልዩነት መኖሩ ይታወቃል። ያ ልዩነት እንዳለ ሆኖ በዘንድሮው ዓመት ተገጣጥሟል። የዘመን አቆጣጠራችን ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የተገኘ እንደ መሆኑ ለምሳሌ በዘንድሮ ዓመት የትንሣኤ የፋሲካ በዓል ሚያዝያ አስራ አንድ ቀን ሲውል የዛሬ ስምንት ዓመት በሁለት ሺህ ሀያ አመተ ምረት በእኛ አቆጣጠር የትንሣኤ በዓል ፋሲካ ሚያዝያ አስራ አንድ ቀን ይውላል ልክ እንደ ዘንድሮው። እና ታዲያ የፈረንጆቹን ሁለት ሺህ ሀያ ከእነሱ ቀደም ብለን አላከበር ነውም ትላላችሁ። አዲስ ዓመት ስለሆነ እንጨዋወት ብዬ ነው። ጋዜጠኛና የባሕረ ሐሳብ መምህሩ ሄኖክ ያሬድ ፋንታ በዚህ ላይ የሚለው አለ። አበቅቴ የሚለው እኮ የፀሐይንና የጨረቃን ግንኙነት የሚያያይ ነው። ይቺ አበቅቴ በምንድን ነው የምታወቀው? በፀሐይ ብቻ አትተዋወቅም። የፀሐይ ሦስት መቶ ስልሳ አምስት ቀንና የጨረቃ ሦስት መቶ ሃምሳ አራት ቀን የሁለቱ ጥምርታ ሉኒሶላር በእሱ አማካይነት ነው የምናገኘው ፋሲካችንንም አብይ ሁዳዲያችንንም የምናገኘው በዛ ነው። ለዚህ ነው መስከረም አንድ ቀን ሁለት ሺ አስራ ሁለት አመተ ምህረት በፀሐይ ነው። በኢትዮጵያ አቆጣጠር እንደገና፣ በኢትዮጵያ አቆጣጠር መስከረም አንድ ቀን ሁለት ሺ ሀያ አመተ ምህረት ገብቷል። ፋሲካ ዘንድሮ ያ አስራ አንድ የምንለው በሁለት ሺ ሀያ አስልተን ነው ምክንያቱም አበቅት ያለቻ የአይሁድ ፋሲካ በጨረቃ ነዋ የምትገኘው። ጾማችንንም እኮ የአብይ ጾም ጾምን የነነዌ ጾምን ጨረቃን አይተን ነው የምንጾመው። ፋሲካችንን ደግሞ የምናከብረው ጨረቃ ሙሉ ብርሃኗን ካሳየች በኋላ በአስራ አራተኛው ቀን ቀጥሎ ያለው እሁድ ላይ ነው የምናገኘው። ይሄን ስሌት የምናገኘው በማን ነው? በሉኒ ሶላር በሁለት ሺህ ሀያ ነው። ስለዚህ ሁለት አይነት አቆጣጠር አለን። በፀሐይ ሁለት ሺህ አስራ ሁለት በፀሐይና በጨረቃ ጥምር አቆጣጠር ሁለት ሺህ ሀያ። ስለዚህ ሁለት ነገሮችን አለን። ይቺ በተለይ የሁለት ሺህ ሀያ ጉዳይ ስምንት ዓመት ጨምረን መቁጠራችንን ብዙዎች አያቋት። አሁን እኛ ጨረቃን የእስልምና እምነት ለሚከተሉ ብ ጾማቸውን በሚፈቱበት ጊዜ ለእነሱ ብቻ አድርገን ነው የምናየውን እና በእኛም እንደዚህ አይነት ነገር መኖሩን ብዙ ጊዜ አይነገርም። ይህን ማስተማርና ማሳወቅ ያስፈልጋል። እንደዚህ እና ልክ ነው። በደንብ በደንብ ብርሃናት የተፈጠሩት እኮ ለሁሉ ነው አሁን አብርሃማውያን እምነቶች የአይሁድም፣ ክርስትናም እስልምና፣ ሶስቱም ብርሃናት ይጠቀሙባቸዋል። አሁን እኮ በጨረቃ ቁጥር መስከረም አንድ ዛሬ እኮ የጨረቃ መስከረም አስራ ሁለት ነው። ሌሊቱ የሚያድረው አስራ ሁለት ነው። ዙልሃጅ አስራ ሁለት ነው እኮ አባ አስራ ሁለት ነው በአይሁድም። ስለዚህ ተመሳሳይ ነው ሶስቱም በአቆጣጠር ተመሳሳይ ናቸው። በኢትዮጵያ ቤተ ክርስቲያን የማዕልቱ ቁጥር አለ የቀኑ ቁጥር አለ የሌሊቱ ቁጥር አለ። የጨረቃ ቁጥር አለ። ይሄንን አስተሳስሮ ነው የምናገኝበት በዚህ በዘመናችን ማለት ነው። በዚሁ የዛሬውን ዝግጅቴን አበቃሁ። በሌላ ፕሮግራም እንገናኝ። መልካም አዲስ ዓመት። አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ርዕሰ ጉዳዮች ዙሪያ እንዳመቻችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ የጋበዝን። የዛሬውን ግን በዚሁ ልንቋጭ ነው። ለደህና አደሩ ስንብት ታዲያ ከማጠቃለያው ዜና ንባብ በኋላ መለሳለሁ። እስከዚያው ታዲያ ከቀድሞ አቀናባሪ ከዛሬው ድምፃዊ ቴሌላይምባክ ሌዲ አንሰር ቢ ዴ ጋር እተዋቸዋለሁ። Each day with a prayer and let the answer be the day. Go inside to where the silence waits your stay. At once you found some quiet, still the mind, follow the breath. Your thoughts might be a but that's okay. With a prayer and let the answer be the day. Stop and become aware of what the silence has to say. Time after time, line upon line, words of truth have come from above. Age after age, and page after page, with one simple message learn to. የቀድሞ ባልደረባችንን ፕሮዲውሰራችን የነበረውን ቴሊ ላይም ባህን ነበረ። ስትሰሙ የነበራችሁት የዛሬው ድምፃዊ፣ ወደፊትም እያያዝንላችሁ እንመለሳለን። እናመሰግናለን ቴሊ። መልካም አዲስ ዓመት ሀፒ ኒው ይር እንላለን። የማጠቃለያ ዜና አላሰማችሁ ሕገወጥ ነው ያለውን ብልጽግና ፓርቲን እንደሚታገል ህወሀት አስታውቋል። ፓርቲው ለሁለት ቀናት ያካሄደውን ህዝባዊ ጉባኤ ዛሬ ሲያበቃ ማምሻ ላይ ባወጣው የአቋም መግለጫ የውህደትን ሀሳብ እንደማይቀበል አረጋግጧል። ድሬዳዋ ዩኒቨርሲቲ የጥሪ ማስታወቂያ እስኪያወጣ ድረስ መዘጋቱን አስታውቋል። ዩኒቨርሲቲው የተዘጋው ትናንት አንድ ተማሪ ከሞተበት በኋላ መሆኑ ታውቋል። በሌላ በኩል የቁልቢ ገብርኤል ንግስ በሰላም ከተጠናቀቀ በኋላ በተመላሾች ላይ በደረሰ የመኪና አደጋ ሁለት ሰው መሞቱን ፖሊስ ገልጿል። ቁጥራቸው ቢያንስ ዘጠና የሚሆን ሰዎች መገደላቸው በተነገረበት የትናንትናው የሞቃዲሾ ፍንዳታ በብርቱ ቆስለዋል የተባሉ አስራ ስድስት ሰዎች ዛሬ ወደ ቱርክ ተወስደዋል። ኒውዮርክ አቅራቢያ በአንድ የአይሁድ ካህን ቤት ውስጥ የሐነካ ወይም የኩራዝ በዓልን እንዲያ እያከበሩ በነበሩ አማንያን ላይ በተፈጸመ ጥቃት አምስት ሰዎች በስለት ተወግተው ተጎድተዋል። ዝግጅታችን አበቃ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽት 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። የራዲዮ መጽሔት አዘጋጅና አቅራቢ ያሉ አከበደ ነኝ ከአቀናባሪ ደሳለኝ መኮንን ጋር ሁለት ቀናት ብቻ የቀሩትን የአውሮፓውያኑን አዲስ ዓመት ለምታከብሩ አድማጮቻችን በአዲሱ ዓመት መልሼ እስካገኛችሁ በድጋሚ ለ2020